በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 3 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ አስተናጋጆቻችሁ ሰለሞን ክፍሌና ጤና ይስጥልን ክቡራትና ክቡራን እኔም ሰለሞን አባተ ነን። በምዕራብ ጎንደር በአማራና በቅማንት መካከል ትላንትናና ዛሬ ተባብሷል የተባለውን ግጭት ለማብረድ የመከላከያ ሰራዊት መተማ ገባ። የትናንትና የአማራ አንድ ነው ግን አሁን በተፈጠረ ሁኔታ ያው ትናንትና አማራ በሚል በጣም ሁላችንም በሚያሳፍር ጎራ ተከፋፍሎ አንዱ ሌላውን የማጥቃት ስራ ነው እየሰራ ያለ። ብሪጋዴር ጀነራል አሳምነው ጽጌ ናቸው የሰማችኋቸው። የአማራ ክልል የሰላም ደህንነት ግንባታ የሰላምና የደህንነት ግንባታ ቢሮ ኃላፊ ናቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። በአማራ ክልል በምዕራብ ጎንደር በአማራና በቅማንት መካከል ትላንትናና ዛሬ ተባብሷል የተባለውን ግጭት ለማብረድ የመከላከያ ሰራዊት መተማ መግባቱን የክልሉ መንግሥት የጸጥታ ቢሮና መከላከያ አስታወቁ። በሁለት ቀናት ግጭትና የእርስ በርስ ጥቃት ሰዎች መገደላቸውንና ቤቶች መቃጠላቸውን ሁለቱም አካላት አስታውቀዋል። የደረሰውን ጉዳት በተመለከተ እስካሁን በቁጥር የተጣራ መረጃ የለም ብለዋል። በሌላ በኩል ማክሰኞ ዕለት በምዕራብ ጎንደር ዞን ገንዳ ውሃና ኮኬት መከላከያ በወሰደው ከመጠን ያለፈ እርምጃ አንድ ታዳጊን ጨምሮ ሰባት ሰዎች መገደላቸውንና አስራ ስምንት መቁሰላቸውን የአማራ ክልል ጸጥታ ቢሮ አስታውቋል። መከላከያ ደግሞ አድፍቶ የታጠቀ ኃይል ወደ ሰራዊቱ በመተኮሱ ምክንያት ሰራዊቱ ራሱን ሲከላከል እንደነበር ገልጾ የማን ጥይት ማንን እንደመታ ገና አልተረጋገጠም ብሏል። መጽሔት ወደ ኋላ ዘርዝራለሁ። በኮንጎ ፕሬዚደንታዊ ምርጫ ተወዳዳሪ የነበሩት ማርቲን ፋዩሉ ውጤቱን በመቃወም ክስም እንደሚመሠርቱ አስታወቁ። የድምፅ ቆጠራው እንደገና እንዲካሄድ ነገ ቅዳሜ ለኪንሻሳ ሕገ መንግሥታዊ ፍርድ ቤት አቤት እላለሁ ብለዋል። ሚስተር ፋዩሉ ዛሬ ለቪኦኤ በሰጡት ቃል ያም ሆኖ ፍርድ ቤቱ በምርጫ ኮሚሽኑ የተገለጸውን ውጤት ይቀለብሳል የሚል እምነት የለኝም ሲሉ አክለዋል። ኮሚሽኑ በወዲያኛው እሁድ በተካሄደው ፕሬዝደንታዊ ምርጫ አሸንፈዋል ሲል በይፋ ያስታወቀው ፌሊክስ ችኬዲን ነው። ነጋዴውና የተቃዋሚ ፓርቲዎች ጥምረት ድጋፍ ያላቸው ማርቲን ፋዩሉ ያገኙት ድምፅ ቼኬዲን ተከትሎ ሁለተኛ አድርጓቸዋል ሲል ኮሚሽኑ አስታውቋል። ቻይና በምትሰጣቸው አብይ ብድሮች ላይ ቅድመ ግዴታዎች ስለምታስቀምጥ የዩጋንዳ ብሔራዊ ጥሪት ቻይና እጅ ሊገባ ይችላል የሚለውን ስጋት የዩጋንዳ የገንዘብ ሚኒስትር አልተቀበሉም። ዩጋንዳ አውራ ጎዳናዎችን፣ የመብራት ኃይል አገልግሎትና የነዳጅ ዘይት አሰሳን ለመሳሰሉት የልማት ውጥኖች ሶስት ቢሊዮን ዶላር ከቻይና እንደ ተበደረች ገልጾ የአሜሪካ ድምፁ ዘጋቢ አሊማ አቱማኒ ከካምፓላ የላከችው ዘገባ አለ። አዳነች ውሳዬ ታቀርበዋለች። የኡጋንዳ የገንዘብ ሚኒስትር ማቴያ ካሳይጃ ሀገሪቱ እየተከመረ ያለውን እዳዋን ልትሸከመው የሚችል መሆኑን ገልጸው የሀገሪቱ ጥሪት በቻይና እጅ ሊገባ የሚችልበት ሁኔታ የለም ብለዋል። የኡጋንዳ ዋናው ተቆጣጣሪ በያዝነው ወር ባወጡት ዘገባ የሀገሪቱ ዕዳ ካለፈው ዓመት ሰኔ ወር እስካለፈው ጥር ወር በነበረው ጊዜ ውስጥ ከ9.1 ወደ 11.1 ቢሊዮን ዶላር ከፍ ማለቱን በመግለጽ አስጠንቅቀዋል። ዘገባው ቻይናን በስም ባይጠቅስም በትልቅ ብድሮች ላይ የተቀመጡት ቅድመ ግዴታዎች በሀገሪቱ ሉዓላዊ ንብረቶች ላይ አደጋ ይጥላል ይላል። ኡጋንዳ አንዳንድ ዕዳዎችን መክፈል ቢያቅታት ጥሪቷን ለማስረከብ እንደ ተስማማች ዘገባው ገልጾ ካሳይጃ ይህን እንደማይቀበሉ ጠቁመዋል። ቻይና ቴኪንግ ኦቨር አሰትስ አይ ዶ ኖ አይ ሃድ ቻይና ንብረቶችን እየያዘች ነው። አላውቅም ግን ሰምቻለሁ። በኡጋንዳ ግን ነግሬያቸዋለሁ። አንዳንዶቻችን በኃላፊነት ላይ እስካለን ድረስ አይሆንም እንላለን። ኢኮኖሚውን የሚያዳክም ትልቅ ቀውስ ከሌለ በስተቀር ይህ ክስተት ደግሞ በአሁኑ ወቅት የለም። ቻይና ንብረታችንን ትወስዳለች የሚል ስጋት የለኝም። ቻይና ለኡጋንዳ ብዙ ብድር ከሚሰጡት ሀገሮች አንዷ ናት። ለልማት የሚያስፈልግ 3 ቢሊዮን ዶላር በመንግሥት ባንኮች በኩል አበድራለች። የቻይና ኤግዚም ባንክ ካሩማና ኤሲምባ ለተባሉት የመብራት ኃይል ማመንጫ ግድቦች ከሚያስፈልገው ገንዘብ 85 ከመተውን አበድረዋል። ኢንቴቤ የተባለውን ወደ አይሮፕላን ማረፊያው በፍጥነት ለሚያደርሰው አውራ ጎዳና የሚያስፈልገውን 476 ሚሊዮን ዶላር ያበደረችውና የገነባችው ቻይና ናት። ባለፈው ታህሳስ ወር ኬንያ ውስጥ ሾልኮ የወጣ ወሬም ኬንያ ከሞምባሳ ወደ ናይሮቢ የሚያመራውን የባቡር ሀዲድ ለመገንባት ለሚያስፈልጋት 3 ቢሊዮን ዶላር ብድር ከፊል ሞምባሳ ወደብን አስይዛለች ይላል። ኬንያና ቻይና ግን አስተባብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሜክሲኮና በሀገራቸው ድንበር ላይ አጥር ማቆም አስፈላጊ መሆኑን ምክር ቤቱንና የአሜሪካን ሕዝብ ለማሳመን በያዙት ዘመቻ ቀጥለዋል። ፕሬዚደንቱ ዛሬ ማታ ከስቴቶች ከከተሞችና ከማኅበረሰብ መሪዎች ጋር ምክክር እንደሚያደርጉ ዋይት ሀውስ ቤተ መንግሥት ገልጿል። አጥሩ የሚያስፈልገው ሕገ ወጥ ፍልሰትንና አብሮት የሚመጣውን አደንዛዥ እጽዋትንና ቅመማ ቅመም እንዲሁም ወንጀልን ለማስቆም ሲባል ነው ብለዋል ፕሬዚደንት ትራምፕ። ሚስተር ትራምፕ ትናንት በቴክሳስ የድንበር ከተማይቱን ማካለንን በጎበኙበት ወቅት ምናልባት ብሔራዊ የአስቸኳይ ጊዜ አዋጅ ላውጅ ይችላለሁ ብለዋል። ፕሬዚደንቱ አዋጁን ከደነገጉ ያለ ፍርድ ቤቱ ፈቃድ የአጥሩን ማሰሪያ ገንዘብ ወጪ ማድረግ ይችላሉ ተብሏል። ይህ ግን በአሁኑ ወቅት ድንበሩ ላይ የተፈጠረ ነገር ባለመኖሩ ፕሬዚደንቱ ሕገ መንግስታዊ ስልጣናቸውን መተላለፍ አይችሉም ሲሉ ከሚከራከሯቸው ዲሞክራቶች ክስ ወዲያውኑ ሊቀርብባቸው እንደሚችል ተገልጿል። ሶሪያ ውስጥ በዩናይትድ ስቴትስ የሚመራው ጥምረት ወታደሮቹን ማስወጣት ሊጀምር ነው። እስላማዊ መንግሥት ነኝ ከሚለው ጽንፈኛ ቡድን ጋር የሚዋጋው የዩናይትድ ስቴትስ ጦር ቃል አቀባይ ኮሎኔል ሻን ራያን ሲናገሩ ሂደቱ ተጀምሯል። ለዘመቻው ደህንነት ሲባል ግን መቼ የትና እንቅስቃሴውን በዝርዝር ማሳወቅ አንችልም ብለዋል። ቀደም ሲል ባሳለፍነው ሳምንት የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ጆን ቦልተን ለሶሪያ ኩርድ ሚሊሻዎች ጥበቃ እንዲደረግ ባቀረቡት ጥሪ ያልተደሰቱት የቱርክ ፕሬዚደንት ሬሰፕ ታይፕ ኤርዶጋን ከአሜሪካው ባለሥልጣን ጋር አልገናኝ ማለታቸው ይታወሳል። ኤርዶጋን አክለውም በሶሪያ የሚገኘውን የአሸባሪ ድርጅት ሙሉ በሙሉ ድባቅ ለመምታት የወታደራዊ ዘመቻው ዝግጅት ተጠናቋል ሲሉ አስጠንቅቀዋል። ጣልቃ ገብቶ ሊከላከል የሚፈልግ ሌላ አሸባሪ ቡድን ካለም ደርበን የመምታት ኃላፊነት አለብን ሲሉ የቱርኩ ፕሬዝደንት ረሴፕ ታይፕ ኤርዶጋን ማስጠንቀቂያቸውን አጠናክረዋል። ሚያንማር ውስጥ የታሰሩት ሁለቱ የሮይተርስ ዜና አውታር ጋዜጠኞች የቀረበባቸው ክስና የሰባት ዓመት እስራት ፍርድ እንዲሰረዝ ዛሬ ለፍርድ ቤት ያቀረቡት አቤቱታ ተቀባይነት ሳያገኝ ቀርቷል። ዋ ሎንና ኪያው ሶ ኡ ከአንድ ዓመት በፊት ተይዘው የታሰሩት የማያንማርን ኦፊሴላዊ የምስጢር ጥበቃ ሕግ ጥሰዋል በሚል ነው። ዛሬ በጋዜጠኞቹ ላይ ውሳኔውን የሰጡት ዳኛ ተከላካይ ጠበቆች ተከሳሾቹ ከወንጀል ነጻ መሆናቸውን የሚያረጋግጥ ማስረጃ አላቀረቡም ብለዋል። ውሳኔውም ተገቢ ነው ሲሉ የጠቅላይ ፍርድ ቤቱ ዳኛ አውንድ ኒያንግ አስረድተዋል። ጋዜጠኞቹ ግን የታሰር ነው በሕዳጣኑ ሙስሊም ሮሂንግያ ብሔረሰብ አባላት ላይ የሚካሄደው ግድያ እንዳይዘገብ ለመከላከል ፖሊስ ባቀናበረው ወጥመድ ነው ብለዋል። የሮይተርስ ዜና አውታር ዋና አዘጋጅ ስቲቨን አድለር በበኩሉ ባወጣው መግለጫ ሁለቱ ጋዜጠኞች ታስረው የሚቆዩበት ብቸኛ ምክንያት በስልጣን ላይ ያሉት ሰዎች እውነቱ ተደብቆ እንዲቀር ስለሚፈልጉ ነው ብለዋል። በአንድ ጉዳይ ላይ መዘገብ ወንጀል አይደለም ያለው ስቲቨን አድለር አክሎም ማያንማርን ይህን ስህተት እስካላረመች ድረስ በዚያች አገር ውስጥ ፕሬሱ ነጻ ሊሆን አይችልም። የሕግ የበላይነትን ለማክበርና ዲሞክራሲን ለማስፈን የገባችው ቃልም አጠራጣሪ ሊሆን ይችላል ብሏል። ለሰዓቱ ያለን ዜና ይኸው ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13735 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9480 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 3 2011 ዓ.ም ምሽት ፕሮግራም ነው። የኦሮሞ ነጻነት ግንባር ኦነግ በያዝነው ሳምንት መባቻ ላይ ባወጣው መግለጫ ከኢትዮጵያ መንግሥት ጋር የሚያካሄደውን ግጭት ለማስቆምና እርቅ ለማውረድ ወገንተኛ ያልሆነ ወይም ነጻ ሦስተኛ ወገን እንዲያደራድረው ጠይቋል። የኦሮሞ ነጻነት ግንባር በሰላማዊ መንገድ ለመርካገን ወደ አገር ቤት የሚገባ መሆኑን ሳሳቦች የትቅ ትግሉ የኦነግ የግዴታ በመሆኑ ይህ ሁኔታ የተመቻቸ እስከሆነ ድረስ ትጥቅ የማያስፈልጉ ሁኔታዎች እስካሉ ድረስ በትጥቅ ሊደረግ ወይም ትግል አቆማለሁ ብሎ ነው የገባው። አቶ ቶሌራ አደባ የኦነግ ቃል አቀባይ ናቸው። ኦዴፓም የሚለዋለው ሁሉም ኢትዮጵያዊ ማወቅ የሚገባው ስምምነቱ የተለየ ነገር አይደለም። የመጡት በሰላማዊ መንገድ ለመታገል ነው፣ ለውጡን ለመደገፍ ነው። የሰራዊታቸው ደግሞ የትጥቅ ፈተው ገብተው ተሐድሶ ወስደው ወደ ክልል የጸጥታ ኃይል የሚቀላቀለው ተከላክሎ ሌላውም ደግሞ በመንግስቱ ዚጋር ህይወቱን ሊመራር መንገድ እድምቻችን ግንኙነቱ የተገገረ ይህም ማለት ነው። አቶ ታየ ደንደአ የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ማዕከላዊ ጽህፈት ቤት የህዝብ አስተያየትና የህዝብ ግንኙነት ኃላፊ ናቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በምዕራብ ጎንደር በአማራና በቅማንት መካከል ትናንትና ዛሬ ተባብሷል የተባለውን ግጭት ለማብረድ የመከላከያ ሰራዊት መተማ መግባቱን የክልሉ የጸጥታ የመንግስት የክልሉ መንግስት የጸጥታ ቢሮና መከላከያ አስታውቀዋል። በሁለት ቀናት ግጭት ሰዎች መገደላቸውንና ቤቶች መቃጠላቸውን ሁለቱም አካላት ቢናገሩም ጉዳቱን በአሐዝ የሚያሳይ የተጣራ መረጃ እንደሌላቸው አመልክተዋል። በሌላ በኩል የከትናንት በስቲያው ማክሰኞ በምዕራብ ጎንደር ዞን ገንዳ ውሃና ኮኪት ላይ መከላከያው በወሰደው ከመጠን ያለፈ የተባለ እርምጃ አንድ ታዳጊን ጨምሮ ሰባት ሰዎች መገደላቸውንና አስራ ስምንት ሰዎች መቁሰላቸውን የአማራ ክልል ጸጥታ ቢሮ አስታውቋል። መከላከያ ደግሞ ታጥቆ ያደፈጠ ኃይል ሰራዊቱ ላይ ተኩስ በመክፈቱ ምክንያት ጦሩ ራሱን ሲከላከል ነበር ቢልም የማን ጥይት ማንን እንደመታ ገና አልተረጋገጠም ብሏል። የአማራ ክልል የሰላም ደህንነት ግንባታ ቢሮ ኃላፊ ብሪጋዴር ጀኔራል አሳምነው ጽጌና የኢፌዴሪ ሀገር መከላከያ ሰራዊት ምክትል ኤታማዦር ሹምና የዘመቻ መምሪያ ኃላፊ ጀኔራል ብርሃኑ ጁላን ያነጋገረችው ሲሆን ግርማ ተከታዩን ዘገባ አጠናቅራለች። ትላንትናና ዛሬ በአማራ ክልል በምዕራብ ጎንደር ዞን በመተማና በተለያዩ ቦታዎች በአማራና በቅማንት መካከል በተፈጠረው ግጭት ሰዎች መገደላቸውን፣ ቁጥራቸው የበዙ ቤቶች መቃጠላቸውን ነዋሪዎች ገልጸዋል። በመተማም በከፋ ሁኔታ ተባብሰው እንደቆዩ ነግረውናል። ይህንንም ግጭት ተከትሎ ጎንደር ከተማ የሁለት ሟቾች አስክሬን በመግባቱ ከፍተኛ ተቃውሞ ተቀስቅሶ እንደነበርም ገልጸዋል። ሁኔታውን እንዲያስረዱን የአማራ ክልል የሰላም ደህንነት ግንባታ ቢሮ ኃላፊ ብርጋደር ጀኔራል አሳምነው ጽጌ ጋር ስልክ ደውለን ነበር። ቅማንትና የአማራ አንድ ሕዝብ ነው። ግን አሁን በተፈጠረው ሁኔታ ቅማንትና አማራ በሚል በጣም ሁላችንም በሚያሳፍር ጎራ ተከፋፍሎ አንዱ ሌላ ሆኑ ማቃ ስራ ነው እየሰራ ያለው። እንግዲህ መከላከያ የኮንስትራክሽን ማቴሪያል እና መኪናዎች ለማበበር በወሰደው ስራ እና በሂደቱ ደግሞ ባጋጠመው እንቅፋት እና በወሰዳቸው እርምጃዎች ሰዎች ሞተዋል። የተወሰኑ ደግሞ ሆስፒታል ገብተዋል። ስለዚህ ከዚያ ተነስቶ በአማራ በኩል ኦልሬዲ ጥቃት እየፈጸመብን ያለ መከላከያ ነው እነሱም እያስታፍቅ ያለ መከላከያ ነው። ስለዚህ ጥቃት ደርሰብናል የሚል በጣም ተገቢ ባልሆነ መንገድ ወጣ ያለ እርምጃ የሚወስዱ አንዳንድ አካላት አሉ። ከዚህ ተነስቶ ደግሞ ከቅማትን በተመሳሳይ መንገድ ለምሳሌ ታሪ መንገድ ላይ ሲመጡ የነበሩ አንድ ሚኒባስ ሹፌርና ረዳት አውርደው ገደሏቸው። ጎንደር ከተማው አስከረናቸው አስከደናቸው ሲገባ ቁጣና ስሜት እንቀሰቀሰ። ከዚያ በኋላ ደግሞ ያው ሌላው አማራ ደግሞ አንድ ቦታ ሌላ ቦታ እየተንቀሳቀሰ የቅማንት ወንድሞቻችንና ቤተሰቦቻችን ጋር ዘመተ። ቅማንቶች ደግሞ በሽምታ መተማና ሌሎችም አካባቢ ይህን ሁኔታ ለመበቀል ደግሞ እንቅስቃሴ ጀመሩ። ስለዚህ በዚህ መካከል ያው የተጎዳ ሰው ዚኒም በምችል ምንም ጥርጥር የለውም በርካታ ቤቶች ተቃጥለዋል። መከላከያም በአሁኑ ሰዓት ከአንድ ሀያ ሰላሳ ሀገሪጣ በፊት መተማ ለማስገባት ተሞክሯል። ጠዋት ላይ ተሞክሮ ያው ህዝቡ ዘት መከላከያ እንዳይገባ በሚል መልሶታል። አሁን ደግሞ ያው ችግሩ እየከፋ ስለሄደ ምንም ሆንም ማስታገሱ ቅድሚያ የሚሰጠው ነው ብለን ያው ተቀናጅ እየሰራ ነው ያለ። ነው ጀኔራል አሳምነው የቅማንትና የአማራ ህዝብ አንድ መሆናቸውን ገልጸው ጉዳዩ ግን የቆየ ፖለቲካዊ ይዘት እንዳለው ተናግረዋል። በመሆኑም ግጭቱን ለማብረድ ሲሰሩ መቆየታቸውንም ጠቁመዋል። ነገር ግን ማክሰኞ እለት በገንደ ውሀና በኮኬት መከላከያ በወሰደው እርምጃ የሰባት ሰዎች መገደልና የ አስራ ስምንት ሰዎች መቁሰል ሁኔታውን በድጋሚ ቀስቅሶ እንዳባባሰው አባባሰው ተናግረዋል። ማምሻውን ሳነጋግራቸው የመከላከያ ሰራዊት ገብቶ እንደነበርም ገልጸውልናል። የኢፊድሪ የሀገር መከላከያ ሰራዊት ምክትል ኢታማዦር ሹምና የዘመቻ መምሪያ ኃላፊው ጀኔራል ብርሃኑ ጁላ ግጭቱ ለጊዜው በርዷል ብለዋል። እዚያ መተማ አካባቢ ትክክል ነው፣ ግጭት ተፈጥሯል። ግጭቱ እስከዛሬ አምስት ስድስት ሰዓት ድረስም ነበረ ይሄ ግጭት ግን ከትናንትናው የኮንጎ ዜባ ጋር የተያዘ አይደለም። ነባር ግጭት ነው። የቅማንትና የአማራ ማህበረሰብ የነበረ ግጭት አለ። እዚ አካባቢ ያሉት አማሮች እዚ አካባቢ ያሉ ቅማንቶች ማለት ነው። የቆየ ነው። ድሮ የነበረ ነው። የዛ ከቀጽላ ነው። አሁን እዛ የሰራዊቱ እገታ ላይ የተሳተፉ የታጠቁ ሀይሎች እንደገና ደግሞ ተመልሰው እዛ እርስ በርሳቸው መተጋተግ ነው የገቡ እና ትክክል ሲዘረግ ነበር። ክልሉ ካድሜ በላይ ነው ብሎ አሁን መከላከያ ገብቶ፣ መከላከያ ከገባ በኋላ ደግሞ ጠቅላላ እንትኑ ቆሟል። መተማ ሰላም ነው። አሁን የደረሰ ጉዳት የማጣራት ስራ ነው። ሁለተኛ መተማን ከቦ በጦር በውጊያ መተማን ለማውደም እንትን ያለ ሀይል ሰራዊቱ አሁን ቁጥጥር ስር አውሎታል። እንዴት ነበረ ማን ምን ሰራ? የታጠፈው ሀይል ቤት መጣ። ለምንድን ነው ከተማውን ከቦ ሁሉ ጉዳት ያደረሰው ቤት ያቃጠለው የሚለው ወደፊት የሚጣራ ይሆናል። አሁን ባለው ሁኔታ ግን ከሰዓት በኋላ ከስምንት ሰዓት በኋላ ሰራዊቱ ገብቶ ሁኔታውን ተቆጣጥሮ ከተማው በሰራዊቱ እጅ ይገኛል። አሁን ተኩስ የለም። ይዋዳ የነበረ ሀይል እዛ ዙሪያ ከተማውን የከበበ በቁጥጥር ስር ውሏል። እየተጣራ ለምን የተሰለፈ ማን እንዳያሰለፈው ምን አላማ ያለው ውጊያ ሲያደርግ እንደነበረ ይጠራል። በሌላ በኩል በገንደ ውሀና በኮኬት የተገደሉት ሰዎች ግድያው የተፈጸመው በመከላከያ ሰራዊት አባላት መሆኑን የአማራ ክልል የጸጥታ ቢሮ ኃላፊው ጄኔራል አሳምነው ጽጌ ይናገራሉ። ይሄ ኮኬት ላይ የሱል ኮንስትራክሽን ማቴሪያሎች ያው መከላከያ እጅ ያጓጉዝ ነበረ እና በዚህ መካከል ህብረተሰቡ የሚያነሳው ጥያቄ ነበረ፣ መኪናዎቹ ሳይፈተሹ መሄድ የለባቸው ሁለተኛ ደግሞ ኮንትራታቸውን በአካባቢው ጥቅም መዋል ሲገባው አሁን ዘቶ መሄድ የለባቸው የሚሉ ጥያቄ አነሱ ነበርና በየአካባቢ እንዲህ አይነት ካቶች ነበሩ። ግን ያው መከላከያ አንድ በግልጽ መቀመጥ ያለበት ነገር ከበድ ያሉ መሳሪያዎችን ሁሉ ተኩሷ ተጠቅመዋል። ገበሬዎች አጠፉ እንኳ ቢባል ገበሬዎች የታጠቁት ክላሽን ነው። ከዚያ በላይ ስጥቅ የላቸውም። ከዚያ በታች ከወረደ ደግሞ ያው ሴሚ አውቶማቲክ የሚባለው ያው በየተራ የሚተክሰ አይነት መሳሪያ ነው ያላቸው። ስለዚህ ሰባቱ የተገደሉት መከላከያ ነው፣ አስራ ስምንት የቆሰሉት በመከላከያ አባላት ነው። ይህንን ኮሚቴ ኦልሬዲ ዛሬ አዋቅረናል ለማጣራት ያው በሂደቱ ውስጥ ገብተናል ጀምረናል። እና ይሄኛው በጣም ግልጽ ነው፣ መከላከያ የፈጸመው መሰረታዊ ስህተት ነው ያሉ አመራሮች ማለት ነው። ስለዚህ ከመከላከያ እንደዛ ላደረገ የሚለው ነገር ስህተት ነው። ይሄን አረጋግጠናል። በታጣቂዎቹ ተተኩሶ የተጎዳ መከላከያ ይላል። የተጎዳ መከላከያ እስካሁን መረጃው የለኝም፣ ግን ገበሬዎች አይተኩሱም የሚልም ደግሞ እምነት የለኝም። ያው ማረጋገጫ በኤቪደንስ ማስደገፍ ስላለብኝ ነው። ገበሬዎች ቢተኩሱም እንኳ እያልኩ ያለሁት ምንም ገበሬዎች ቢተኩሱም ተመጣጣኝ የሆነ ሪአክሽን ነው መውሰድ የነበረበት መከላከያ። ዛ ሴት ልጅ ምን ይዛ ነው እሷ የምትመጣው? አንዳንዶቹ ደግሞ ምንም አይነት እንቅስቃሴ ያድርገ የነበሩ አይደለም። የተኮሰን ተኩሰች ሲስመት ተገቢነት ሊኖረው ይችላል ተብሎ ወሰድ ይችላል። ከዚህ ውጭ የሆነ ነገር ነው ያለውና አንደኛ የተመጣጣኝ ሞቱ፣ ሁለተኛ የሞቱት በዚህ ስራ ውስጥ ያልነበሩ ንጹሀን ዜጎች እና ሰዎች ናቸው። እና ይሄኛው ያው በሂደቱን የበለጠ ስለምናረጋግጠው ያለው እውነታ ግን በዛ መንገድ የሚታይ ይመስለኛል። ማክሰኞ ለት ያነጋገርናቸውን ሰዎች ጠቅሰን በግጭቱ ሀያ ሰባት ሰዎች መመታታቸውንና ከእነዚህም ውስጥ ሰባት ሲሞቱ ቀሪዎቹ ሀያ ሰዎች ቆስለዋል ብለውን ነበር። በሌላ በኩል ጀኔራል ብርሃኑ ጁላ ሰዎች መገደላቸውን ነገር ግን መከላከያ ሲቪሎችን አልገደለም ብለውን ነበር። የአማራ ክልሉን የጸጥታ ቢሮ ኃላፊ መረጃ ጨምረን ዛሬም በድጋሚ አነጋግረናቸዋል። ሆን የተጠራ ነገር የለም የሚያጠራ ኃይል ከዛም ከዚህም ተደራጅቶ ሄዶ ማጣራት አለበት። እኛ ሌሎ እንዲያጠራ ወስነናል። ጀነራል አሳምነው ሰጥ የተባለው መግለጫ ኔ አልተገጠም። ጀነራል አሳምነው መከላከያ ስምንት ሰው ገለዋል ብሎ ከተናገረ ሰባት ሰው ኢንቨስቲጌት አድርጎ ከሆነ ኢንቨስቲጌሽኑ ለብቻው ከሆነ ልክ አይመጣም። እንዴት እንደዚህ አይነት ነገሮች ሲከሰቱ እንዴት ኢንቨስቲጌት እንደሚደረግ ይታወቃል። ከከሳሹም፣ ከተከሳሹም፣ ከህብረተሰቡም ከክልሉም ነው መሆን ያለበት እና ሰላማዊ ዜጎች ገሏል ብሎ መግለጫ የሚሰጥ ያልተጣራ ኢንቨስቲጌት ያልተደረገ መግለጫ የሚሰጥ አካል ካለ ትክክል አይደለም። እኛ ሰው አልሞተም አላንም። ሰው ሞቷል። በሞቱትም ምን እኛም እናዝናለን። እንደ ማንኛውም ኢትዮጵያዊ ማንም እንዲሞት አይፈለግም በተለይ ደግሞ ሲቪል ነው። ሲቪል ሲኖር ደግሞ በጣም ያማል። ከዛ በተረፈ ግን እኛ ይጣራ ነው ያለው። ምክንያቱም ሁኔታው ፕሮሰሱ እዛ ያለው አመራር ሪፖርት ጄኔራል ብርሃኑ፣ እንደው ግልጽ ለማድረግ እዛ ያለው አመራር ሪፖርት ያደረገው ምንድን ነው? ሰው አልተገደለም ብሎ ነው ሪፖርት ያደረገው። ግልጽ ያድርጎት ሞ እኛ ሰው አልተገደለም ብለን አልተናገርንም። የሞቱ ሰዎች አሉ፣ ሲቪሎች አሉ፣ የታጠቁ አሉ። የእኛም ሰው ቆስሏል፣ ወታደሩም ቆስሏል። ታጥቆ የሚዋጋ ኃይል ነበረ። ሲቪሉን ማን እንደመጣው አይታወቅም። ምክንያቱም ሲቪሉና ሰራዊቱ አብሮ ነበረ። ከውጭ ተኩስ ነበረ፣ መጣራት አለበት ነው ያለ። አዎ ግን መከላከያ ወደ ሰማይ ነው የተኮሰው ብለው ነበረ። እንደውም እኮ እኔ ጠይቄዎት ነበረ። አይ ሰዎች ሞተዋል እያሉ ነው የሚል ጥያቄ አንስቼ ነበር። ወደ ሰማይ ነው መከላከያ የተኮሰው። መከላከያ ወደ ሰማይ የተኮሰው ከኮንቮይ ጋር እያለ፣ ህዝቡ ኮንቮይ ጋር እያለ ከውጭ ቦታ ይዘው የሚተኩስ ኃይል ስለነበረ ያንን ቶክስ ለማስቆም ወደ ሰማይ ተኩሰዋል። ወደ ሰማይ የተተኮሰ ጥይት ከሰማይ ተመልሶ ሰው አይመጣም። በቀጥታ ሰራዊቱን ወደ ሰራዊቱ ወደ ሰ የነበረው አካል ቶክስ ነው የሚሆነው እንትን ነው ያለን ያ ማለ እኛ አልደመደብንም። መከላከያ መቶ ፐርሰንት በመከላከያ ቶክስ የተጎዳ ሰው የለም ብለን መቶ ፐርሰንት አልደመደብንም። ኢንቨስቲጌት አላደረግንም። መከላከያ ብቻ ሳይሆን ያው ታድቆ የሚተኩስ በጣም ብዙ ኃይል ነበረ። ሽፍታ ነበረ ከክልሉ ፍላጎት ውጪ የሚንቀሳቀስ ማንም የማያቆመው የጎበዛለካ ይሄ እዛ ተሰብስበው ሲተኩስ ነበረ። የመን ጥይት ማንም እንደመጣ ማናረጋገጠ ጀኔራል ግልጽ ለማድረግ እንግዲህ ጀኔራል አሳምነውን የክልሉ የጸጥታ ጉዳዮች ኃላፊ ስለሆኑ እሳቸውን ጠቀስኩ እንጂ የመጀመሪያው ቀን ያነጋገርናቸው ነዋሪዎችም በበኩላቸው ያሉን ይህንኑ ነው። ሰባት ሰዎች መገደላቸውን ከዛ ውስጥ ሴቶችና አንድ ህጻን ልጅ እንዳለ የቆሰሉትም እንደዛ መሆናቸውን እና እነዛን ሰዎች ማን የገደላቸው በቀረበሎት ሪፖርት ውስጥ እነዚህ አልተጠቀሱ ማን ገደላቸው የሚል ማግኘት አልተደረገም። የቀረበው ሪፖርት ኮንቮይ ይዘን ይመሄድ ነበረ። ኮንቮይ አንድ ቦታ ሲደርስ ኮንቮይ መሄድ የለበትም የሚል የህዝቡ አካል የሆነ ሲቪል ህብረተሰብ መጣ። ኮንቮውን አስቆመው ኮንቮውን አስቆመው እያለ ኮንቮው ለምንድን ነው የምታስቆሙት የሚል ንግግር ሰራዊቱ ከህዝቡ ጋር እያደረገ እያለ ተኩሱም ከውጭ ተከበዋል። ሰራዊቱ እኮ ህዝቡም ሰራዊቱም እኮ አንድ ላይ ነው ተከበበው። ከዚያ ተኩሶ ወደ ሰራዊቱ ነበር። ሰራዊቱ ከህዝቡ ጋር ነበር። የማን ተኩስ ነው? ሌሎቹን የጎዳው ተብሎ አቃሪቻለሁ ብሎ የሚናገር ማን ነው? ምክንያቱም ይላሉ ምክንያቱም ይላሉ። እዚህ ጋር ጥያቄ አንስቼላቸው ነበር። ሳቸውን ምክንያቱም የተጎዱት ሰዎች ሆነኔ አባበለው ሰው እንደዚህ ብለዋል። ለሱ መልስ መልስ አትበይ። ገዛ ነገር ወደ ነዋሪዎቹ ጥንሂድ ለምን ወደ ነዋሪዎቹ እንሄድ። ወደ ነዋሪዎቹ ወደ አነጋገር ናቸው ነዋሪዎቹ ስንሄድ ምክንያቱም ይላሉ የተገደሉት ሰዎች የተገደሉት ሰዎች ይላሉ የሞቱበት መሳሪያ የታጠቁ ሰዎች እንዳሉ አይክዱም። ያነጋገር ናቸውም ሰዎች የታጠቁ ሰዎች አሉ። የተገደሉት ሰዎች ግን የተገደሉበት መሳሪያ በአካባቢው የነበሩ ታጣቂዎች ከሚይዙት መሳሪያ የተለየ ነው፣ ከባድ መሳሪያ ብለው ይሄንን ያመጣሉ። እሱማ በጣም አሪፍ ነው። ለማጣራትም ይነቻል የቆሰሉ ሰዎች የሞቱ ሰዎች በምን አይነት መሳሪያ እንደሞቱ እኮ ኢንቨስቲጌት ማድረግ ይቻላል። ምን ችግር አለው? ይሄማ በጣም አሪፍ አይደለም እ በአጠቃላይ በዚህ ጉዳይ ላይ ይመለከታቸዋል ካልናቸው አካላት ለማጣራት ባደረግ ነው ጥረት በመጨረሻ ያገኘ ነው ምላሽ ከተለያዩ ወገኖች ተዋቅሮ ወደ ስፍራው የተላከው ኮሚቴ ሁኔታውን አጣርቶ ውሳኔውን ያሳውቃል የሚል ነው። እኛም ጉዳዩን ተከታትለን የምናገኘውን መረጃ ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ አመሰግናለሁ። ጽዮን ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን ዐብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ በቅርቡ በሚያዘጋጀው የሙዚቃ ኮንሰርት ኢትዮጵያዊነት በጋራ የሚወደስበት መድረክ እንደሚሆን ገልጿል። ይህ መድረክ ማንም የሚገለልበት ወይም የሚገፋበት አይሆንም ሲልም ንቅናቄው አስታውቋል። መለስካቸው አምሃ ዝርዝሩ አለው። ንቅናቄው ዛሬ ረፋዱ ላይ በሰጠው ጋዜጣዊ መግለጫ ኢትዮጵያዊነትን እናወድስ በሚል መሪ መፈክር ትልቅ የሙዚቃ ድግስ ማዘጋጀቱን ገለጸ። የአርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ የስራ አስፈጻሚ አባል አቶ ቸኮል ጌታውን በመግለጫው ወቅት ለተነሱ የጋዜጠኞች ጥያቄዎች ሲመልሱ መድረኩን እንደ ማንኛውም የሙዚቃ ድግስ የሚከናወንበት ብቻ እንደማይሆን ነበር የጠቆሙት። ሙዚቀኞቹም መልእክታቸው የዕለቱ ዝም ብሎ ዳንኪራ ብቻ ሳይሆን ኢትዮጵያን የሚያወድሱ ሙዚቃዎች እንዲሆኑ ተነጋግረናል። ስለዚህ አብዛኞቹ ሙዚቀኞች እለቱን ኢትዮጵያን የሚያወድሱበት፣ ኢትዮጵያን የሚዘክሩበት፣ ታላቅነቷን የሚናገሩበት፣ በተለያዩ ጊዜ የዘፈኗቸውን ዘፈኖች የሚያሳዩበት እንደሚሆን ስምምነት አለ። ስለዚህ ኢትዮጵያ ታላቅ መሆኗን፣ ታሪኳን፣ አንድነታችንን ደግሞ የበለጠ የሚያጠብቁ በተለያዩ ጊዜ የተዘፈኑ ሙዚቃዎች አሉ። እነሱን የሚያቀርቡበት ነው የሚሆነው። በኢትዮጵያ የወቅቱ ፖለቲካ ብዙ ተወዳዳሪ ብሔርተኝነቶች እየታዩ እንደሆነ ታሳቢ በማድረግ ኢትዮጵያዊነትን ማቀንቀን ለአንዱ ወይንም ለሌላው ወገን የተሰጠ ድርሻ ሊሆን አይችልም የሚሉ ወገኖች አሉ። የዚህ አይነት መድረኮች ለንትርክና ለግጭት በር እንዳይከፍቱ ምን አቅዳችኋል የሚል ጥያቄም ከጋዜጠኞች ተሰንዝሮ ነበረ። አቶ ተኮል ጌታሁንም እንዲህ ያሉ ልዩነቶች የዴሞክራሲ ሀሁ ናቸው፣ ዋናው ነገር ሀሳብን በሰላምና በነጻ መግለጽ ነው የሚሉ ይመስላል የሀገር ዴሞክራሲያዊ ሀገር ይሆናል ስንል የተለያዩ ሀሳቦች እንደሚኖሩት ታሳቢ በማድረግ ነው። ለዚህ ሀገር የሚያወጃል የምንለው የዜግነት ፖለቲካ ነው። እኛ ሀሳባችንን ለማቀረብ መብት አለን። ሀገራችን ነው። የተለያየ ሀሳብ ቢኖራቸው የተለያየ ሀሳብ በተለያየ መድረክ ላይ ሊያቀርቡ ይችላሉ። የለጡ ግን የኛ መድረክ ነው። ከዚህ ውጭ ግን ሌላ ሀሳብ ያለ የሚል በራሱ መድረክ ሌላ ራሱ አዘጋጀው ሊያገለክል ይችላል። አንዱ መቀበል ያለብን ምንም ይሁን ምን የምናራምደው ሀሳብ በሰላማዊ መንገድ እስከ መድረስ ችግር የለብንም። እኛ በሂደት ህዝቡ የሚፈልገውን ሀሳብ በምርጫ ይወስናል ብለን አምነን ወደዚህ ነገር የገባ ነው። ትክክል ያለውን ነገር ሀሳብን በጉልበት መጫን ትክክል አይደለም። ይህንን በጸጥታ ኃይሉ በኩል ጥበቃ የሚያደርጉበት ሁኔታ ይኖራል። አብዛኛው ህዝብ ደግሞ ሰላም ፈላጊ ነው። ሀሳቡን በተለያየ መንገድ ቢገለጽም፣ ወደ ቫዮለንስ የሚሄድ ነገር አብዛኛው ህዝብ የሚፈልገው ነገር አይደለም። የአብዛኛው ህዝብ ድጋፍ እስካለ ድረስ በእኛ በኩል ችግር አይታየንም። በሰላም ተጀምሮ በሰላም ይጠናቃል የሚል ከፍተኛ እምነት አለ። እንደሳቸው ከሆነ ይህ መድረክ ማንንም የኢትዮጵያ ማህበረሰብም ሆነ ብሔረሰብ የሚያገል ወይንም የሚገፋ አይደለም፣ ሊሆንም አይችልም። ኢትዮጵያዊነትን ማወደስ ማለት አንደኛውን ዝቅ አድርጎ አንደኛውን ከፍ የሚያደርግ አንደኛውን አግሎ አንደኛውን ከፍ የሚያደርግ አይደለም። ይህ ፖለቲካም አይደለም፣ የሙዚቃ ዝግጅት ነው። የሙዚቃው ዝግጅት ኦሮምኛ ሊሆን ይችላል፣ ትግርኛ ሊሆን ይችላል፣ ጉራግኛ ሊሆን ይችላል፣ ሌላም ሊሆን ይችላል፣ ግን ኢትዮጵያዊነትን ያወድሳል። ኢትዮጵያዊነትን በማወደስ የሚከፋ ሰው ካለ በጣም የሚገርም ነገር ነው። ጋዜጠኞቹ አገሪቱ አሁን የምትገኝበትን አስቸጋሪ ሁኔታና በየዕለቱ በተለያዩ ግጭቶች ምክንያት በሕይወት በአካል እንዲሁም በንብረት ላይ የሚደርሱ ከፍተኛ ጉዳቶችን በማስታወስም ንቅናቄው ይህን የዘነጋው ያስመስለውም የሚል ጥያቄም አንስተው ነበረ። አቶ ሰኮል እንዳሉት ድርጅታቸው ይህን ሀቅ በፍጹም እንደማይዘነጋውና በሌላ መድረክና በከፍተኛ የድርጅቱ አመራር አባላት የተያዘ ጉዳይ እንደሆነ አስታውቀዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለሁ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ ሦስት ሰዓት ከሀያ ዘጠኝ ደቂቃ ሊሆን ነው። አዲስ አበባ ላይ የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በአማራ ክልል በምዕራብ ጎንደር በአማራና በቅማንት መካከል ትናንትና ዛሬ ተባብሷል የተባለውን ግጭት ለማብረድ የመከላከያ ሰራዊት መተማ መግባቱን የክልሉ መንግስት የጸጥታ ቢሮና መከላከያ አስታወቁ። በሁለት ቀናት ግጭትና የእርስ በርስ ጥቃት ሰዎች መገደላቸውንና ቤቶች መቃጠላቸውን ሁለቱም አካላት አስታውቀዋል። በኮንጎ ፕሬዝደንታዊ ምርጫ እጩ ተወዳዳሪ የነበሩት ማርቲን ፋዩሉ ውጤቱን በመቃወም ሕጋዊ ክስ አቀርባለሁ ብለዋል። ሚስተር ፋዩሉ ዛሬ ለአሜሪካ ድምፅ ሲናገሩ የድምፅ ቆጠራው ዳግም እንዲካሄድ ነገ ቅዳሜ ለኪንሻሳ ህገ መንግሥታዊ ፍርድ ቤት አቤት እላለሁ ብለዋል። ያም ሆኖ ፍርድ ቤቱ በምርጫ ኮሚሽኑ የተገለጸውን ውጤት ይቀለብሳል የሚል እምነት የለኝም ብለዋል። ኮሚሽኑ ከአስር ቀናት በፊት በተካሄደው ፕሬዝደንታዊ ምርጫ አሸንፈዋል ሲል በይፋ ያስታወቀው ፌሊክስ ሼድን መሆኑ ይታወቃል። ነጋዴውና የተቃዋሚ ፓርቲዎች ጥምረት ድጋፍ የነበራቸው ማርቲን ፋዩሉ በሁለተኝነት አጠናቀዋል ሲልም ኮሚሽኑ አስረድቷል። አመሰግናለሁ፣ ሰሎሞን፣ ለአርዕስተ ዜናው። አሁን ልክ ከምሽቱ 23 ሰዓት ተኩል ነው። አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ውይይት የኦሮሞ ነጻነት ግንባር ኦነግ በያዝነው ሳምንት መባቻ ላይ ባወጣው መግለጫ ከኢትዮጵያ መንግሥት ጋር የሚያካሂደውን ግጭት ለማስቆምና ዕርቅ ለማውረድ ወገንተኛ ያልሆነ ወይም ነጻ ሦስተኛ ወገን እንዲያደራድረው ጠይቋል። መንግሥት ከአመራሩ ጋር ያደረገውን ስምምነት አላከበረም፣ ጥቃት ከፍቶብኛል በማለት ደጋግሞ ሲከስ ይሰማል። ክሱን የሚያስተባብለው የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ በበኩሉ ይልቅ ትጥቁን ቃል በገባው መሠረት አልፈታም ያለው ኦነግ ነው። ታጣቂዎቹም በኦሮሚያ ግድያ ላይ ተሰማርተዋል፣ ስርዓት አልበኝነት አንግሰዋል ይላል። ለመሆኑ የሁለቱ ወገኖች ስምምነት ጭብጥ ምንድን ነው? ውጊያውንስ ምን አመጣው? እንዴትስ እርቅ ይወርዳል? ትዝታ ብላቸው የኦሮሞ ዲሞክራሲያዊ ፓርቲና የኦሮሞ ነጻነት ግንባር ተወካዮችን አነጋግራለች። ቀጥሎ ይቀርባል። የውይይቱ ተካፋዮች ራሳቸውን አስተዋውቀው ዝግጅቱ ይጀምራል። ቶሌራ አደባ አባላለው የኦሮሞ ነጻነት ግንባር አላቀባይለች ታይድንዳ አባላለው በኦዲፒ ማዕከላዊ ጽህፈት ቤት የህዝብ አስተያየትና የህዝብ ግንኙነት ዲፓርትመንት ዳይሬክተር ነኝ። እሺ የኦሮሞ ዲሞክራሲያዊ ፓርቲ ማለት ነው። ሁለታችሁንም አመሰግናለሁ። ወደ ጥያቄ እገባለሁ። አቶ ቶሌራ ሰሞኑን ድርጅቶ ያወጣው መግለጫ የኦሮሞ ነጻነት ግንባር ከኦሮሞ ዲሞክራሲያዊ ፓርቲ ጋር ወይም መንግስት ጋር በሰላም ለመስራት ተስማምቶ ነበር። ይሁን እንጂ መንግስት በጸረ ዲሞክራሲ አቋሙና አካሄዱ ፈቀቅ ባለ ማለቱ መስዋዕትነት የከፈሉ ወገኖች ለውጡን ለማሳካትና ስርዓቱንም ለማሻሻል ተሳታፊ ሊሆኑ አልቻሉም ይላል መግለጫውና እስቲ መጀመሪያ ይህንን ያብራሩልኝ። ገና እንግዲህ ይህንን መግለጫ ያወጣነው በአሁኑ ጊዜ በተጨባጭ በአገሪቱ ውስጥ ያለው ሁኔታ ምክንያት ነው። እንደሚታወቀው የኦሮሞ በግንባር በሰላማዊ መንገድ ለመታገል አመራሩ ወደ አገር ቤት ተመልሷል። በተወሰነ ደረጃ አንዳንድ ስራዎችን አብረን መስራት ብንችልም በየጊዜው በሚሩ ግጭቶች እና አለመግባባቶች

ሳል የተጣልበት ለመቀጠል ባለመቻላቸው ይህንም መግለጫ ለማውጣት ተገደናል። አመሰግናለሁ። እርስዎ ጋር ልቆይ መሰለኝ። እኛም ሪፖርት ስናረግ ነበር። ወደ ሀገር በሰላም ካለው መንግሥት ጋር ሰላማዊ በሆነ መንገድ ለመስራትና ለምርጫ ለመዘጋጀት እንደ ሌሎቹ ፓርቲዎች እንደገባችሁ፣ ነገር ግን ትጥቅ መፍታት ጉዳይ ላይ ነው ልዩነታችሁና። እስቲ በተጨባጭ ትጥቅን በመፍታትም ይሁን መንግስት አልፈጸመም የምትሉትን የተስማማችሁበትን ግልጽ አድርገው ይንገሩኝ። አቶ ቶሌራ፣ በመሰረቱ የተስማማንባቸው ዋነኛዎች አንድ የኦሮሞ ነጻነት ግንባር በሰላማዊ መንገድ እንዲታገል በዛኛው መንገድ ለመታገል ዝግጁ መሆኑን እና እነሱም ይህንን ሀሳብ በመደገፋቸው። ሁለት በአጠቃላይ የኦሮሞ ነጻነት ግንባር አባላት በምን ሁኔታ ትግላቸውን ይቀጥላሉ፣ ይህንን ለውጥ ወደፊት ለማራመድ የበኩላቸውን አስተዋጽኦ ያበረክታሉ በሚለው አንጻር ተወያይተን በመንግስት መዋቅር ውስጥ የሚታቀፉበት ሁኔታ እንደሚመቻች ተስማምተን ነው የገባ ነው። በውይይቱ ወቅት በመጀመሪያ ግንኙነት ላይ የተስማማ ነው መሰረታዊ ጉዳዮች እነዚህ ሲሆኑ፣ በየጊዜው ግን በሚከሰቱ አንዳንድ እንቅፋቶች ምክንያት ተግባራዊ ለማድረግ አልተቻለም ስምምነቱን። በዚህ ምክንያት እንግዲህ እንደታሰበ ወደፊት ለመራመድ አልቻለም። ሁኔታዎች እየተባባሰ መጥቶ መወነ ይዛያደል ና ገሌ የምናደረገ ገሌ የምናጠፋ በሚለው በማተኮሩ ና የስም ማጥፋት ዘመቻዎች በብዛት በመከፈቱ ይህ ከስምምነቱ መንፈስ ውጭ ስለሆነ በሰላማዊ መንገድ እንዳንታገል ልዩ ልዩ ደንቃራ ሲ ምክንያቶች እየተፈጠሩ የፖለቲካ ስራዎቻችንን በተግባር በትክክሉ ስራ ላይ እንዳናውል በመደረጉ በእነዚህ ምክንያቶች እየተጓተ ተመጥረው ወደ ባሰ ግጭት የማምራቱ ሁኔታ ስላሳሰበን ይህ ሁኔታ እንዲገታ፣ እንዲቆም በማለት ነው። እንግዲህ እና በአጠቃላይ መሰረታዊ ስምምነታችን ግን የኦሮሞ ነፃነት ግንባር በሰላማዊ መንገድ ለመታገል ወደ አገር ቤት የሚገባ መሆኑን ሳሳቡት የትጥቅ ትግሉ የኦነግ ምርጫ ሳይሆን የግዴታ ምርጫ የነበረ በመሆኑ ይህ ሁኔታ የተመቻቸ እስከሆነ ድረስ ትጥቅ የማያስፈልጉ ሁኔታዎች እስካሉ ድረስ ለፊት ከሚደረግ ወይት ግን አቆማለሁ ብሎ ነው የገባው። አቶ ቶሌራ አመሰግናለሁ። አሁን ከተናገሯቸው ውስጥ እንግዲህ ቀደም ብሎም ሲነገር የነበረው ኦነግም እንደ ማንኛቸውም ሌሎች ድርጅቶች እናንተ ብቻ አይደላችሁም ትጥቅ ፈታችሁ የገባችሁት። ግንቦት ሰባት አለ የኦጋዴን ነጻ አውጪ ግንባር አለ ያልጠቀስኳቸውም ሊኖሩ ይችላሉ። ነገር ግን አሁን ቁልፍ በቁልፍ በመንግስት አካል ውስጥ እንደምትታቀፉ የሚል ቃል አንስተዋል መሰለኝ። እስቲ አቶ ታዬ ደንድአ፣ የእርሶ መንግስት አረዳድ ምን ነበረ? አሁን አቶ ቶሌራ በስራ ላይ አልዋለም የሚሉትን አረዳዱ ምንድን ነው የእርሶ መንግስት? በእኛ በኩል ስምምነቱ ሁለት ነገሮችን ያቀፈ ነው። አንደኛው ድርጅቱ እንደ ማንኛውም ሌሎች ድርጅት በሰላማዊ መንገድ በህጋዊ መንገድ ሀገር ቤት ገብቶ ሰላማዊ ትግሉን እንዲቀላቀል ነው። ሁለተኛው ደግሞ አሉኝ የሚላቸው የሰራዊት አባላት ሰልጥነው ስልጠና ተሰጥቷቸው አቅሙና ፍላጎቱ ያላቸው መስፈርቱን የሚያሟሉ ከክልሉ የጸጥታ መዋቅር እንዲታቀፉ፣ ከዛ ፍላጎትም የተለያየ ምክንያትም የማይመትን አቋም ያላቸው ደግሞ መንግስት የአቅሙ እንዲጎማ አድርጎላቸው የራሳቸውን ህይወት የሚመሩበትን ሁኔታ ማመቻቸት ነው የነበረው። መሰል ስምምነት የገቡ አንድ ሺህ ሶስት መቶ የሰራዊት አባላት ነበሩ። ከነዛ ውስጥ ሰባት መቶ ያክሉ በክልል ፖሊስ እንዲታቀፉ ተደርጓል። ከዛ የቀሩት ሌላ የተለየ ስልጠና ተሰጥቷቸው መንግስት እንዲጎማማ አድርገው በየአካባቢያቸው እንዲሰማሩ ተደርጓል። እና ስምምነቱ የነበረው ከዚህ የተለየ ነገር የለም። የተለየ ስምምነት ለማስመሰል የሚሞከርበት ሁኔታም ነበረ፣ ግን በቀጥታ ሁሉም ኢትዮጵያዊ ማወቅ የሚገባው ስምምነቱ የተለያየ ነገር አይደለም። የመጡት በሰላማዊ መንገድ ለመታገል ነው። ለውጡን ለመደገፍ ነው። የሰራዊታቸው ደግሞ የትጥቅ ፈተው ገብተው ተሐድሶ ወስደው ወደ ክልል የጸጥታ ኃይል የሚቀላቀለው ተቀላቅሎ ሌላውም ደግሞ በመንግስት ድጋፍ ህይወቱን የሚመራበት መንገድ እንድንቻችለት ነቱ የተገገረ ይህ ማለት ነው። የኦነግ ቃል አቀባይ አቶ ሌራ አደባ አቶ ታዬ አሁን ለሰጡኝ መልስ ምን ይላሉ? የተለየ ነገር አለስ ይላል። የተለየ ስለውም ግን መረዳት ያለብን ምንድን ነው የኦነግ ሰራዊት ትጥቅ ይፈታል የሚል ስምምነት የለም። የኦሮሞ ነጻነት ሰራዊት መንግስት መዋቅር ውስጥ ይታቀፋል ብቃት ያላቸው በፖሊስ በሀይል ይሁን በልዩ ሀይልም ውስጥ ይሁን በሀገር ሰራዊት ውስጥ ይሁን ተሳትፏቸው ይቀጥላሉ የሚለው ያ እስከሆነ ድረስ እንግዲህ ሰራዊቱ የበለጠም ሰልጥሎ የበለጠም ከልዩ ልዩ የጦር መሳሪያ ጋር ተዋውቆ የበለጠ ታጥቆ ሊወጣ የሚችልበት ሁኔታ ነው ያለው። እና አሁን አጨጫጫ የሆነው ሁኔታውን በጥልቀት ያልተረዱ ሰዎች ትጥቅ መፍታት የሚለውን ብቻ ከውስጥ መዘው መፍታት አለበት የሚል ነው። ይህ መፍታት ደግሞ ሌላ አይነት ትርጉም የሚሰጥ በመሆኑ ነው እንጂ መንፈሱ የኦሮሞ ነጻነት ሰራዊት በመንግስት መዋቅር ውስጥ የሚታቀፈው ይታቀፋል። ያ ደግሞ ይታጠቃል ማለት ነው ለዛኛው ደግሞ ብቃት የሌላቸው ወይም ደግሞ በልዩ ልዩ ምክንያት ራሳቸውን ምርጫ ያላቸው ደግሞ በመንግስት ድጐማ ወደ ፈለጉበት ሊሰማሩ ይችላሉ የሚል ነው እና አጠቃላይ መንፈሱ ይሄው ነው። አቶ ቶሌራ አቶ ታየ የገለጹልን አንድ ሺ ሶስት መቶ ገቡ ሰባት መቶ የሚሆኑት ስልጠና ወስደው ወደ ኦሮሚያ ፖሊስ ተጠቃለሉ፣ የተቀሩት ደግሞ ድጎማ ተሰጥቷቸው ወደ ማህበረሰብ ተመለሱ። የእኔ ጥያቄ በአገር ዙሪያ የኦሮሞ ነጻነት ግንባር ተዋጊዎች የመንግስት ኃይሎችን ገጥመዋል ይባላል። ይሄ እንግዲህ ከአንድ ሺ ሶስት መቶ በላይ ሌላ መኖር አለበት ማለት ነው። ይሄንን ያብራሩልኛል አቶ ቶሌራ። ከዛ ውጪ ደግሞ አሁን እርስዎ የነገሩኝና አቶ ታየም የነገሩኝ አንድ አይነት ስለሆነ የኦሮሞ ነጻነት ግንባር የሰጣቸውን ብረት ይዘው ይቆዩ ነው ወይስ፣ በመንግስት የስልጠና ይዘት በመንግስት የወታደር መሪ ስር ታዛዦች ይሆናሉ ነው ወይስ፣ የኦሮሞ ነጻነት ግንባር ተዋጊዎች እንደሆኑ በኦሮሚያ ይንቀሳቀሳሉ ነው የእናንተ አረዳድ? የመጀመሪያ ጥያቄ ልበለስልልሽ ና አንድ ሺ ሶስት መቶ ሰራዊት የሚባለው ከኤርትራ የገባው ሰራዊት ነው። የኤርትራ ሰራዊት ከመግባቱ በፊት በደቡብም፣ በምስራቅም፣ ደቡብ ምስራቅም በምዕራቡም በኩል የኦሮሞ ነጻነት ሰራዊት አለ። እዚህ ጋር ላቆሙትና ስለ እነዚህ ታጣቂዎች እናንተን ለማነጋገር ወደ አስመራ የመጡት አቶ ለማ መገርሳና ዶክተር ወርቅነህ ገበየው ያቁ ነበር። ሌላ ቦታ በአገር ዙሪያ ታጥቀው የሚንቀሳቀሱ ሰራዊት እናንተ እንዳላችሁ ያውቁ ነበር። ግልጽ ነው። የታወቀ ጉዳይ ነው። ምንም አዲስ ነገር አይደለም። ለረዥም ዓመታት የነበረ ሰራዊት ነው። በደቡቡም በምራቡም እንደነበረ የታወቀ ጉዳይ ነው። የኤርትራ ሰራዊት ወይም ደግሞ ኦሮሚያ ውስጥ ያለው ሰራዊት ተብሎ በዝርዝር የተገባበት ነገር የለም። በመጀመሪያ ደረጃ አመች የሆነው አንድ ቦታ ያለው የኤርትራ ያለው ሰራዊት ስለሆነ ያንን ለማስገባት ችለናል ማለት ነው፣ ወደ ማሰልጠኛ ካምፕ ከአስመራ ውጭ የነበረውን። በሀገር በተለያዩ ቦታ አለ የምትሉትን ሰራዊት ቁጥር ያውቃሉ አቶ ቶሌራ? ያላውቆም ሱ ቁጥሩን ይሄ ነው ብዬ ለመናገር አልችልም። አቶ ታዬ፣ ምን ስምምነት ተደረሰ ስለ እነዚህ በየቦታው ተሰራጭተው ስለነበሩ የኦሮሞ ነጻነት ግንባር ተዋጊዎች? የተከበራችሁ አድማጮች፣ ውይይቱ አልተቋጨም። ሙሉ እና ሰፋ ያለ ዝግጅት በነገው ምሽት ይቀርባል። ሁለተኛው ክፍል ተከታተሉት። እናመሰግናለን። ተሳታፊዎቹንም አዘጋጅና አቅራቢዋን ትፈታበላቸው ነው። አፍሪካ በጋዜጦች ተከታዩ ዝግጅት ነው። አዘጋጅና አቅራቢ አዳነች ፍስሐዬ ነች። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ለውጥ መደረጉ መልካም ነው፣ ነገር ግን ዘላቂነት ሊኖር ይገባል ተባለ። የጠቅላይ ሚኒስትር አብይ አህመድ ለውጦች ከሀገሪቱ ሕገ መንግሥት ጋር እየተጋጩ በመሆናቸው ሀገሪቱን በዘር ግጭት ውስጥ ሊዘፍቁ እንደሚችሉ ተገለጸ። የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ዘጋርዲያን ጋርዲያን ድረ ገጽ ያወጣው ርዕሰ አንቀጽ ለውጥ ማድረግ መልካም ነው ነገር ግን ዘላቂነት ሊኖረው ይገባል በማለት ስለ ኢትዮጵያ ወቅታዊ ሁኔታ ተችቷል። የኢትዮጵያ ሕዝባዊ ዴሞክራሲያዊ ግንባር እንደ አውሮፓን አቆጣጠር በ2005 ዓመተ ምሕረት ለውጥ ለማድረግ ሞክሮ ኋላ ቀልብሶታል። አሁን ግን ጠቅላይ ሚኒስትር አብይ ተጨባጭ የለውጥ እርምጃዎች ወስዷል። በብዙ ሺህ የሚቆጠሩ የፖለቲካ እስረኞችንና ጋዜጠኞችን ፈትተዋል። የአገሪቱ ፕሬዝደንትና የፍርድ ቤት ኃላፊዎች ሴቶች እንዲሆኑ አድርገዋል። ግማሽ የአገሪቱ ሚኒስትሮችም ሴቶችን ማድረጋቸው ከወሰዷቸው አዎንታዊ እርምጃዎች ውስጥ እንደሚካተቱ ዘጋርዲያን ድረገጽ ላይ ወጣ ጽሑፍ ጠቅሷል። በሌላ በኩል ግን ኢትዮጵያ ብዙ ገጽታ ያለው የዘር ግጭት ገጥሟታል። ከአንድ ሚሊዮን በላይ የሚሆኑ ሰዎች በዘር ግጭት ምክንያት ከመኖሪያቸው ተፈናቅለዋል። አንዳንድ ሰዎች የጸጥታ ኃይሉ የበፊቱን ዘዴ ከመጠቀም አልፎ ግጭቶችን እንዴት መከላከል እንዳለበት የሚያውቅ አይመስልም የሚል ስጋት አላቸው ይላል የጋርዲያን ጋዜጣ ድረገጽ። የኢትዮጵያ መንግስት በተቃውሞ አያያዙ ላይ ከተነቀፈው በኋላ ከአንድ ሺህ በላይ የሚሆኑ ሰዎችን ለተሀድሶ ትምህርት በወታደራዊ ሰፈሮች ይዞ ነበር። ጠቅላይ ሚኒስትሩ የሀገሪቱን የኢኮኖሚ ስርዓት ለመለወጥ የመንግስት ይዞታ የሆኑትን ኩባንያዎች ወደ ግል ይዞታ ለማዛወር ማቀዳቸው አንዳንድ ጥቂት ሰዎች ሀብት እንዲያገኙ ያስችል ይሆናል፣ በድህነት ቅነሳ ረገድ የታየውን ስኬት ሊያሰናክል ይችላል የሚል ስጋት ይንጸባረቃል ይላል ጋርዲያን ጋዜጣ ላይ ወጣው ርዕሰ አንቀጽ የመንግስት ንብረቶችን የግል ማድረጉ ጥቂቶች ሊያተርፉበት ይችላሉ የሚለው እምነትም አቀጣጣይ ሊሆን እንደሚችል ርዕስ አንቀጹ አክሏል። ርዕስ አንቀጹ አያይዞም በአሁኑ ወቅት ሁኔታዎች የሚያርፉት ጠቅላይ ሚኒስትር አብይ ጫንቃ ላይ ነው። አንድ አሳሳቢ ነገር ግን ግርማ ያለው አመራር ተቆጣጣሪ ወደ ሌለበት የግል ሥልጣን ማካበት ሊንሸራተት ይችላል ሲል ዘጋርዲያን ጋዜጣ ድረ ገጽ ላይ የወጣው ርዕስ አንቀጽ ያስገነዝባል። አንድ ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣ ጽሁፍ ደግሞ አዲሱ የኢትዮጵያ ጠቅላይ ሚኒስትር ያደረጓቸው ለውጦች ጉድለት ካለበት የሀገሪቱ ህገ መንግስት ጋር ስለሚጋጩ ሀገሪቱ ወደ ዘር ግጭት ልታመራ ትችላለች ይላል። ዶክተር አብይ አህመድ በለውጥ አራማጅነት ይሞገሳሉ። ነገር ግን የለውጥ ፖለቲካቸው በሀገሪቱ ህገ መንግስት ላይ የተመሰረተውን የብሔር ብሔረሰብ ፌዴራላዊነትን ይጻረራል። ይህም የዘር ፖለቲካን አባብሶ ሀገሪቱን በዘር ግጭት ላይ ሊዘፍቃት እንደሚችል ጽሑፉ አስገንዝቧል። ሟቹ ጠቅላይ ሚኒስትር መለስ ዜናዊና የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር በዘጠኝ ክልሎች የተቀየሰ ፌዴራላዊ ሪፐብሊክ መስርተው ለመሬት፣ ለመንግሥት የሥራ ዕድል፣ በአካባቢና በፌዴራል አካላት ውስጥ የመወከል መብት በማግኘት ላይ ሲያተኩሩ በኢትዮጵያዊነት ላይ ግን ጫና አላደረግም ይላል ጽሑፉ። በአገሪቱ የተለያዩ ዘር ያላቸው ሰዎች በተወሰነ ቦታ ላይ ብቻ ሳይሆን በአገሪቱ ዙሪያ ያሉ በመሆናቸው አናሳ ብሔረሰቦች ደግሞ በተለያዩ የአገሪቱ ክፍሎች ይኖራሉ። ኢትዮጵያ ውስጥ ከዘጠና በላይ የዘር ቡድኖች እንዳሉ የኢትዮጵያ የሕዝብ ቆጠራ አሐዝ ገልጿል። ይሁንና በአገሪቱ ያሉ ዘጠኝ ክልሎች ዋናዎቹ ተደርገው ይታያሉ ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ አውስቷል። የእነዚህ አካባቢ ያልሆኑት አናሳ ብሔረሰቦች የራስ አስተዳደር መብት ተሰጥቷቸዋል። በሦስቱ ዋና ዋናዎቹ ክልሎች በትግራይ፣ በአማራና በኦሮሞ መካከል የበላይነት ቦታን የመያዝ ፍትጊያ ፈጠረ። ህዝባዊ ወያነ ሐርነት ትግራይ እንደ አውሮፓ አቆጣጠር ከ1991 ዓ.ም አብዮት በኋላ የበላይነቱን ይዞ ቆይቷል። ከአብዮቱ በፊት የበላይነት ቦታ የነበራቸው አማሮችና በብዛት ቀዳሚ ቦታ የሚይዙት ኦሮሞዎች የሚገባንን ቦታ አላገኘንም በማለት ማማረር ጀመሩ። መንግስት በፌዴራል የሚተዳደረውን አዲስ አበባን ለማስፋት ከሦስት ዓመታት በፊት እቅድ ባወጣበት ወቅት የኦሮሞ ተቃውሞ ተነስቶ አማሮች ተቀላቀሏቸው። በቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም አስተዳደር ወቅት የጸጥታ ኃይሉ እርምጃ በመውሰዱ በአንድ ዓመት ውስጥ ከ500 እስከ 1 ሺ የሚደርሱ ሰዎች ተገደሉ ሲል ኒውዮርክ ታይምስ ጋዜጣ ድረ ገጽ ላይ የወጣው ጽሑፍ ጠቅሷል። ጽሑፉ አያይዞም ኢህአዴግ እንደ አውሮፓን አቆጣጠር ከ1991 ዓ ም አንስቶ በገጠርም ሆነ በከተማ ለወንዶችና ለሴቶች እኩል የትምህርት እድል በመስጠት ሴቶች ሙስሊሞችና የጴንቴቆስጤ ቡድኖች ታዋቂነት እንዲያገኙ በማድረግ ስኬት ተገኝቷል ይላል የኒውዮርክ ታይምስ ድረገ ጽሑፍ አያይዞም በጠቅላይ ሚኒስትር አብይ አህመድ አመራር ወቅት በክልሎች ያሉት ልዩ ፖሊስ ሚና እየጎላ መሄዱን ያወሳል አመፅን ለመከላከል የተመሠረተው ልዩ ፖሊስ በዘር ግጭት ላይ በተለይም ከአጎራባች ብሔር ብሔረሰቦች ጋር በሚካሄዱ ግጭቶችም ውስጥ መሳተፍ ጀመረ። ይህ በተለይም በሶማሊያ ልዩ ኃይልና በኦሮሚያ ኃይሎች መካከል መንጸባረቁን በአዲስ አበባ ዩኒቨርሲቲ የሚያስተምሩ አቶ ዮናስ አሸነ የመናገራቸውን ጽሑፉ ጠቅሷል። እነዚህ ኃይሎች በክልሎች ከተወለዱና ካልተወለዱ ዜጎች መካከል በሚካሄዱ ግጭቶች መግባታቸውንም ጽሑፉ አክሏል። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከወጡበት ጊዜ አንስቶ ወደ አንድ ሚሊዮን የሚጠጉ ዜጎች በዘር ግጭት ምክንያት ከመኖሪያቸው እንደተፈናቀሉ የአገሪቱ የሰብአዊ መብት ኮሚሽን አስታውቋል። ኢትዮጵያ በዘር ግጭት እየታመሰች ነው የሚል ስጋት እየጨመረ ሄዷል። ኢትዮጵያውያን በቅኝ ግዛት ያልተረገጡ ልዩ አፍሪካውያን አድርገው ነበር ራሳቸውን የሚያዩት። በአሁኑ ወቅት ግን ኢትዮጵያ እንደ ሌሎች የአፍሪካ አገሮች ሁሉ ጥቅም ለማግኘት በዘር ፖለቲካ ላይ የማተኮር ዝንባሌ የሚታይባት ሀገር ሆናለች ሲል ጽሑፉ አስረድቷል። የብሪታንያ ቅኝ ገዢዎች አፍሪቃውያን በዘር ፖለቲካ እንዲናቆሩ በማድረጋቸው በአብዛኞቹ የአፍሪካ ሀገሮች ዘር የፖለቲካ መጠቀሚያ እንዲሆን አድርጓል። ጠቅላይ ሚኒስትር አብይ ሊሳካላቸው የሚችለው ኢትዮጵያ በዘር ሳይሆን በግዛታዊ ፌዴሬሽን ላይ የተመሰረተ አስተዳደር ሲኖርና በፌዴራላዊ ስርዓት የሚገኙት መብቶች በዘር ሳይሆን በመኖሪያ ቦታ ላይ የተመሠረተ ሲሆን ነው። እንዲህ አይነቱ ፌዴሬሽን አምባገነንነት እንዳይሰፍን ለመከላከል ሊረዳ ይችላል ሲል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ይመክራል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አመሰግናለሁ አዳነች ለዘገባው። አፍሪካ በጋዜጦችን ነበር የሰማችሁት። ወደ ተከታዩ ቅንብር እናልፋለን። እሰጥ አገባ በኢትዮጵያ የተለያዩ አካባቢዎች የሚታዩ ግጭቶች መንስኤዎች፣ እያደረሱት ያለው ጉዳት፣ በሀገሪቱ የሚንቀሳቀሱ ፓርቲዎችና የመንግሥት ሚና ከተለያዩ ምንጮች የሚቀርቡ የተዛቡ መረጃዎች በሕዝብ ዘንድ እየደቀኑ ያሉት አደጋና ስጋት የምሽቱ እሰጥ አገባ ያተኮረባቸው ጭብጦች ናቸው። ተከራካሪዎች በፖለቲካው በንቃት የሚሳተፉ ሁለት ወጣቶች ናቸው። ከትግራይ አንዱም ገብረ ስላሴ የተቃዋሚው አረና ትግራይ የህዝብ ግንኙነት ኃላፊና ጌታቸው አረጋዊ በትግርኛ የምትታተመው ውራይና መጽሔት አዘጋጅና ባለቤት ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት እልባት ካደረጉበት ይነሳል። የእኔን ጥያቄዎች የላቆይ ግራና ቀኝ የበኩላችሁ አከራካሪ ሀሳቦች እየተነሱ በመሆኑ ጌታቸው፣ የአምዶምን አስተያየት ሰምተሃል። የዲሞክራሲ እጦት፣ የህዝብ ተቀባይነት ማጣት፣ የቡድኖች የተለያዩ ፍላጎቶች አሁን ላለንበት መመሰቃቀል ከምክንያቶቹ ጥቂቶቹ ናቸው ብሏል። ኢህአዴግ ራሱ ጥልቅ ታድሶ አድርግ ያለው ይበል እንጂ ከዚህ ቀደም በነበሩ ሁኔታዎች የህዝብን ተቀባይነት አለማግኘቱን አምኗል። እንደዛ ባለ ሁኔታ ውስጥ አንድ ስርዓት በአዲስ መተካት የለበትም ወይ? ህዝብ አልቀበለውም የሚለው ቦታ ሲደርስ የስርዓት መፍረስ ነው። ይሄን ያስከትለው ስላልከ እኮ ስርአት አንደኛው ስርአት ህዝቡን አልተቀበለውም የሚለው ይሄ ድምዳሜ ራሱ አልቀበልም ነው። የአዲስ አበባ ህዝብ አደለም የኢትዮጵያ ህዝብ ማለት። የኢትዮጵያ ህዝብ ማለት ከዘላንበሳ እስከ ሞያሌ ያለው ማለት ነው። እሱን መጀመሪያ መከታተል መልካም። እሱን ግልጽ እናድርግ። አቶ ጌታቸው፣ ይህ አሁን የምናነሳው ቀደም ሲል ኢህአዴግ ራሱ በተደጋጋሚ ያመነውንና በከፊልም ቢሆን ከውስጥ የመጣ ለውጥ የታየበትን ነው። እንዲህ ባለው ሁኔታ በእርግጥ ለውጥ መምጣት ስርአት በአዲስ መተካት የለበትም ወይ? ስርዓት ያለው እሱ ምን መሰለ፣ አሁን ለምሳሌ የህዝብ ጥያቄ ብሎ ኢህአዴግ ሲገመግም የዲሞክራሲ እጫወት ግን ኤፊሸንት ማለት በአግባቡ ስራውን በልማትም በዲሞክራሲም በስራ ፈጠራ የወጣቶች ይሄ የህዝብ ጥያቄ ማንኛውም የእለት ተእለት ኑሮውን የሚያጋጥመው ችግር በመፍታት የሚያነሳው ጥያቄ የሚያደርገው እንቅስቃሴ ያለመመለስ ችግር ነው። ኢህአደግ የገመገመው ስርዓቱ በዚህ እንዲያስፈጽም የሚያደርጉት ተቋሞች፣ አሰራሮች፣ ግልፅነቶች ናም ልታገባ ልትቀይር እስከ አዲሱን ልታስመጣ ወይም ደግሞ ያለውን ልታሳድግ የበለጠ እንዲሰሩ ለህዝብ እንዲጠቅሙ ልታደርገው ይችላለ። ግን ስርዓት እንዳለ ስርዓቱ ነው ማለት፣ ቤዚካሊ አወቃቀሩ አይቀየርም ማለት። ይሄ የሀገሪቷ አረንጅመንት ያለውን ይሆናል። የተወሰነ የሚስተካከል ነገር በህዝብ ፍላጎት ሊኖር ይችላል። ግን የህዝቦች ፍላጎት ያ ሆኖ አይደለም። የተወሰነ የህብረተሰብ ክፍል ሊኖር ይችላል። ግን ሙሉ ኢትዮጵያ ስትል ሙሉ ነው ማየት ያለብህ እንጂ የራስህን ብቻ አይደለም አይደለም ማየት ያለበት፣ የሁሉም የማጀሪት ፍላጎት ምንድን ነው ብለህ ነው ማየት ያለበት። ስለዚህ ስርዓት እያፈረሰ ስልህ አሁን ስርዓቱ ይሄ እንደ መንግስት መንግስት ሁኖ መንግስት የሚሰራውን የመጀመሪያው ደረጃ ስራ የሚሰራ ሆኖ እያለ ነው ማስተካከል ያለብህ እንጂ ያም ሳይኖር ምንም አማራጭ ሳይኖርም ምንም ፕሪንስፕል ሳይኖርም የራስህ የተናገርከውም ነገር ማደግመው ይሄ አረጋለሁ ብለህ የማታረገው አላረግም ያልከው የምታረገው የሚታረግ ይሆን በየቀኑ እያየ እንዴት መንግስት ይላል? እና ይሄ ጥያቄ የመልካም መስተዳደር፣ የልማት፣ የዲሞክራሲ ጥያቄ አይደለም። አሁን የችግሩ ምንጭ ሆኖ ብሬን ዘር ኮምፕሊክቶች እየተነሱ ያሉ ኦሮሚያን ብታይ በአማራ ብታይ እነዛ አይደለም ሶማሊያም፣ በደቡብ የመልካም አስተዳደር እና የዲሞክራሲ ጥያቄ አይደለም። ደቡብ እየጠየቀ ያለው ወይም ኦሮሚያ ናም እየጠየቀ ያለው ሌላ ጥያቄ ነው እየተነሳ ያለ አሁን። እና ይሄ ነው ችግሩ ኢህአደግ የገመገመው ኢህአደግ በዛ በገመገመበት ሄደዋል እያልኩ አይደለም። እኔ ኢህአደግ አለ ብዬም አላምንም። አሁን የለም ኢህአደግ ብዬ ነው ማምነው። ግን ኦፊሻል አልፈረሰም። አቃለውም ጠፍቶኝ አይደለም። ግን ኢህአደግ እንደ ኢህአደግ የራሱ የድርጅት መርሆዎች ተከትሎ በድርጅት ዲስፕሊን እየሰራ ያለ ድርጅት ነው ብዬ አላምንም። በዛ ኢህአደግ አለ አሁን ብዬ አላምንም። መልካም አምዶምም፣ ያለህ ላይ ኢህአዴግ ራሱን ማፈራረስ መጀመሩ ከአንዱ ከምክንያቶቹ የሚጠበቅበትን ዲሞክራሲያዊ ስርዓት ማምጣት አለመቻሉ፣ የህዝብን ጥያቄ መመለስ ባለመቻሉ ኢህአዴግ ራሱን ማፈራረስ መጀመሩ አንዱ ምክንያት ነው ብሎ ነበር። በአጭሩ ለሱ መልሰህ ለአምዶም ድልስ። ኢህአዴግ አሁን ሲገመገም እስከ መጋቢት የነበረ ኢህአዴግና ከዛ በኋላ ያለው ኢህአዴግ ይለያያል። መጀመሪያ ሲገመገም የነበረ የኢህአዴግ ቁሞና እና አሁን ያለው በጣም የተለያየ ነው። አሁን ሌላ ሀይል የራሱ ፍላጎት ያለው አቸዋል ፍላጎቱ ስም ያለውና ግልጽ የሆነ አይደለም። ግን ኢህደግ ያልሆነ ነው ያለው ነ ብለ ብልጣ ታደርጓችኋል በየቀኑ የሚቀያየር ነው። ስም የሌለው ነው፣ ግን ስልጣን አለው። የፈለገውን ያረጋል። ዝም ብሎ ሰው ምናምን ሳይሆን አገር ማለት ነው። መልካም አምደውም እድሉ ያንተ ነው። በጌታቸው የተነሱትን መከራከሪያዎች አድምጠሃል። አያይዘህ በኢህአዴግ ውስጥ ካሉ ቡድኖች በተለይ በአማራ ና በትግራይ ክልል ያሉት ችግሮቹን ወደ ህዝቡ የማውረድ አዝማሚ ያሳያሉ ብለሃል። እንዴት ነው የሚገለጸው? እሱ አንድ ሁለት ከዚህ ቀደም በቅርቡ በተደረገ ህዝባዊ ስብሰባ ላይ ህወአት ከስልጣን የመነሳቱን ችግር የህዝብ ችግር እያደረገው ነው፣ ከስልጣን ስለተነሳ ነው የሚል አንድምታ ያለው ሀሳብም ሰንዝረሃል። አሁን የኢህአደግ በዋናነት የህዝቡን ጥቅም መመለስ አለመቻል እና ከህዝቡ የነሳው ተጽዕኖ ለመቃቋም ስል ለራሱ ወደ ለውጥ ኃይል የመቀላቀል አዝማሚያ ያሳየው በህዝቡ የትግል ግፊት ነው። እና አሁን ቤታቸው እንዳለው ከለውጥ በኋላ ብቻ እንዳለ ከሁለት ሰባት ጀምሮ ነው ከፍተኛ በኢትዮጵያ የተለያዩ ትግሎች እየተካሄዱ ነበር፣ ና መንግስትም የአገሪቱ እንዳለ መቆጣጠር ያቃተው ከሁለት ሰባት ጀምሮ ነው እንደሚታወቀው ዶክተር አብይ ወደ ስልጣን ከመምጣታቸው በፊት ሁለት ጊዜ የወታደራዊ አዋጅ ወጥቶ ነበር። የተለያዩ ጥሰቶች ተደርገዋል እና ይህን ነገር እንደ መንግስት የህዝቡን ችግር የአገሪቱን ሰላም ማረጋገጥ አልቻለም። በሚያቅ ከኛ የሆነ ግጭቶች ነበሩ። ሰዎች በብሔራቸው ሲገደሉ፣ ሲፈናቀሉ እና ንብረታቸው ሲዘረፍ ነበረ እና ሌሎች ጉዳዮችን ጫና ሲያሳደርና ከአቅም በላይ ሲሆን ነው ወደ ኢህአዴግ መለስ አዲሱ አመራር የመጣው እና አዲሱ ኢህአደግ ዋናነት የድሮው ኢህአደግ ዋናነት ተቀይሯል፣ የሚል እነት የግል ምን ምክንያቱም የሚጣሱ ህጎችም ተመሳሳይ ናቸው። ዶኩመንተሪ ስራል የተለያዩ ችግሮችን የነበሩትን እየደገመ ነበረ እና እንደ ለውጥ ሀይል ገንዘብ ሚቆጠሩ ደግሞ የተወሰኑ እርምጃዎች አሉ፣ ግን እነዚህ እርምጃዎች ወደ ክልል መውረድ አልቻሉም። ለምሳሌ በትግራይ የፖለቲካ ተኞች አቁፈቸውም የሚዲያም ሌሎችም ለውጦዎቹ የሚባሉ ክልሎች እየወረዱ አይደለም። ከዚህ ተያይዘው ችግሮቹ ዋነኛ ችግሩ ሙሉ በሙሉ የተለየ ነው። ስለ ተቆጣጠራቸው እንደ ማሻሻያ የለውጥ መንገድ ብሎ ያሰባቸው ለምሳሌ አብዮታዊ ዲሞክራሲ አለ እስካሁን በሂደት በጥናት ተቀይረዋለሁ ብሎ ነው ያለው እና ዋ በክልሎች የሚገባቸው ጣልቃዎች በፓርቲዎች የሚገቡ ጣልቃዎች ድሮ የነበሩ ናቸው። ስለዚህ ኢህአደግ በስረ ደረጃ አልተቀየረም የሚል እምነት ችግሮቹ እየሰፉ ያሉት ግን የህብረተሰብ ፍላጎት በጣም ትልቅ ነው። የለውጡ ኢህአዴግ እያካሄደ ያለ ለውጥም በህዝቡ ልክ ስራአገዱ ናቸው፣ ሰዶች ልክ ስራ አገዱ ናቸው የሚል እንደት አለ እና በትግራይ ያሉ በአማራ ክልልና በትግራይ ክልል ብናይ ከፍተኛ ስጭ አለ በድርጅቶች ድርጅቶቹ ይህም ደግሞ ማስቀየሻም እየፈለጉ ነው። ምንድን ማስቀየሻ በአማራ ክልልና በትግራይ ክልል ህዝቦች ከፍተኛ ጥያቄ ሳምቱ የመልካም አስተዳደር ጥያቄ አለ። የፍትሄ የስራ ጥያቄዎች አሉ። በትግራይ ለምሳሌ ብ እነዚህ በመለስ እና ህብረተሰቡን ፍላጎት ማርካት ስለማይ በአማራ ክልልም ተመሳሳይ መልኩ ጥያቄዎች በመልስ ስላልቻሉ ራስ በራሳቸው የሚተፋከሩ ወደ ጦርነት የሚመስል በሚዲያዎች ያሉ ሚዲያዎች ህብረተሰቡን እያሸበሩት እያስቸገሩት ነው ያለት እና ከአቅም አቃትም ነው የሚል እምነት አለ። የድርጅቶች በተለይ ህወሓትና ብአዴን ያላቸው ተቀባይነትና የህብረተሰቡ ጥያቄ መመለስ ያልቻሉ ህዝቦችን በማስበጥቃ እንዲተያዩ በጥላቻ ዓይን እንዲተያዩ እንዲሁም ፍርሃትን እንዲነግስ በሁለቱም ህዝቦች እየተደረገ ነው። መልካም። በኢትዮጵያ ወቅታዊ ሁኔታ አሳሳቢ ሁኔታዎች መኖራቸውን ሁለታችሁም ግራና ቀኝ ያስረግጣችሁ ተናግራችኋል። ምክንያቶቹና መፍትሄዎቹ ላይ ግን የየበኩላችሁን ጀምራችኋል። በሚቀጥለው ፕሮግራማችን አማራጭ የምትሏቸውን ጨምረን ዝርዝሩን እንመለከታለን። አምዶም ገብረ ስላሴ የአረና ትግራይ የህዝብ ግንኙነት ኃላፊ ጌታቸው አረጋዊ የውራይና ትግርኛ መጽሔት ባለቤትና አዘጋጅ፣ ሁለታችሁንም ለጊዜያቸው አመሰግናለሁ። በሚቀጥለው ፕሮግራማችን ክርክሩ ይቀጥላል። እግዚአብሔር ይስጥልኝ። አሉላን እኔም አመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። በነገራችን ላይ ነገ ጅማ ላይ ያየሩ ሙቀት እስከ 0 ዲግሪ ሴልሽየስ ይወርዳል። በሚገርም ሁኔታ ግን ከፍተኛው የከተማው ሙቀት 29 ዲግሪ ሴልሽየስ ነው። በኢትዮጵያ ከፍተኛው የጋምቤላው 37 ዲግሪ ሴልሽየስ ነው። ኢትዮጵያ ሙሉ በሙሉ ፀሐያማ ነች። ዝግጅታችን ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። ጤና ይስጥልኝ። Zero Radio